እኛ ድግንበት በአሁን በአገዋዊ ዞን በጓንጓ ወረዳ እና በአካባቢው ብሔር ብሔረሰብ የሚባለውን ባደግንበት ሳየው የጉሙዝ ብሔረሰብ አለ፣ የአገዋ አማራ። የኢፌድሪ ምክትል ጠቅላይ ሚኒስትር ደመቀ መኮንን ለሀገር ውስጥ መገናኛ ብዙሀን ከሰጡት ቃለ ምልልስ የተወሰደ ድምፅ ነበር። በወሎ ክፍለ ሀገር የተወለዱት አቶ ደመቀ መኮንን በህፃንነታቸው በደርግ ዘመነ መንግስት በነበረው የሰፈራ መርሃ ግብር አገዋዊ ዞን ወደምትገኘው ቻግኒ ወረዳ መዛወራቸውን የወት ታሪካቸው ያስረዳል። እንደ ማንኛውም የገጠር ልጅ በዚሁ አካባቢ የአንደኛና ና የሁለተኛ ደረጃ ትምህርታቸውን አጠናቀው በ1980 ዓ ም ከአዲስ አበባ ዩኒቨርሲቲ በባዮሎጂ የትምህርት ዘርፍ የመጀመሪያ ድግራቸውን አግኝተዋል። አቶ ደመቀ መኮንን በደጋ ዳሞት ወረዳ ምዕራብ ጎጃም ዞን ፈረስ ቤት ሁለተኛ ደረጃ ትምህርት ቤት የባዮሎጂ ትምህርት መምህር ሆነው አገልግለዋል። በመለጠቅ በቡሬ በቀድሞ አገረ ገዢ በሆኑት በቤት ወደድ መንገዣ አትክም በሚጠራው ትምህርት ቤት ውስጥ በመምህርነት ሲያገለግሉ ነው ዛሬ የሶስት ልጆች እናት የሆኑትን ባለቤታቸውንና የዚያን ጊዜዋን ተማሪያቸውን የተዋወቁት። አቶ ደመቀ የብአዴን ኢህአዴግ አባል ከሆኑ በኋላ በአማራ ክልል በተለያዩ ኮሚኒኬሽኖችና ቢሮዎች በኃላፊነት ሰርተዋል። የአማራ ክልላዊ መንግስት ምክትል ርዕሰ መስተዳደር ሆነውም አገልግለዋል። በዚሁ ስልጣን ላይ ሳሉ በግጭት አፈታት ዘርፍ ሙያ የማስትሬት ድግሪያቸውን ለማግኘት ወደ ብሪታንያም አቅንተው ነበረ። አቶ ደመቀ የኢትዮጵያ የህዝብ ተወካዮች ምክር ቤት አባልና የትምህርት ሚኒስቴር ሆነው አገልግለዋል። ከ2005 ዓ ም ጀምሮ ደግሞ የኢፌዴሪ ምክትል ጠቅላይ ሚኒስትር ሆነው በማገልገል ላይ ይገኛሉ። በአዲስ አበባ ዩኒቨርሲቲ የህግ ባለሙያ የሆኑት አቶ ውብሸት ሙላት ስለ አቶ ደመቀ መኮንን ይህንን አስተያየት ሰጥተዋል። አቶ ውቃቸውም ግን እስከዛሬ ከነበራቸው አጠቃላይ አመራር ማለት በህገ መንግስቱ ሲሰርቅም ጀምረው ተሳትፈዋል። የህገ መንግስቱ አጽዳቂ ጉባኤ ውስጥም ነበሩ። ይህ ማለት አስራ ዘጠኝ ሰማኒያ ሰባት ማለት ነው እና ነገር ግን ህዝብን እንደው ወይ ያስደመመ ወይም ደግሞ ትልቅ የመሪነት ተሰጦ ኖሯቸው የሰራቸውን ስራዎች አላስታውስም እና አቶ ደመቀን ጠቅላይ ሚኒስትርም ሆነው ይኸው ረጅም አመት አይጠናቸዋል እና ትልቅ የመሪነት ምን አላቸው ብዬ አላስብም። በመቀሌ ዩኒቨርሲቲ የህክምና ባለሙያ ዶክተር አለጌታ አብይ የአቶ ደመቀ መኮንን የፖለቲካ ስብና ለጠቅላይ ሚኒስትርነት በቂ አይመስለኝም ባይ ናቸው። አሁን ባለው ሁኔታ የሀገሪቱን ህዝብን ጥያቄ አሁን ደር እንደሚሳለው የአንድ ህዝብ ብቻ ጥያቄ አይደለም፣ የመላው የሀገሪቱ ጥያቄ ነው እና በተለየ በተለየ ደግሞ ደመቀ መኮንንን በምናይበት ጊዜ ሆዴ ላይ እንዳሉት ሰዎች እንኳን ጠንከር ያለ የህዝብ ድጋፍ አለው ብዬ አላምንም። ምክትል ጠቅላይ ሚኒስትር ደመቀ መኮንን አንድ ወቅት ይህን ተናግረው ነበር። ይህ ፖለቲካ ዝንባሌ የሚገርመው ወደኋላ መለስ ብዬ ብዙ የተሟላ ትንታኔ ልሰጥበት አልችልም። በአጋጣሚ ስልሳዎቹ በተማሪዎች ንቅናቄ የምንበለው ከዛ በኋላ ባለው የተለያዩ ንቅናቄዎች የሀፓ ትግል እንደዚህ የሚባሉት ብዙም በዛ መንገድ እኔ አላለም። ከዛም በኋላ ባለኝ እንትን እስከ ሰማንያ አራት ሰማኒያ አምስት መጀመሪያ ድረስ እኔ ይህ ነው የምለው ምንም አይነት የፖለቲካ ተሳትፎ የለኝ። በዛ ዙሪያ ላይ ያለኝ የንባብም አጠቃላይ የህይወት እንትንም በጣም ደከማ ነው። ምናልባት ያው መደበኛ የቀለም ትምህርቱን ተከትለ የምትሄድበትና ከዚህ ተነስቼ ቀደም ብዬ አንብቤ ሁኔታዎቹን ትንትኜ በተሟላ ግንዛቤ ወደ ፖለቲካ አልገባሁም። በአጋጣሚ በምኖርበት አካባቢ በሰማንያ አራት ቡሬ አካባቢ ነበር የምኖረው የሁለተኛ ደረጃ መምህር ሆኜ የምክር ቤት ተመራጭ ሆኜ እንድቀርብ፣ ያኔ እኔ መምህር ሆኜ እንደ ምክትል ርዕሰ መምህር አይነት ነው አክት ማድረገው ትምህርት ቤቱን በማስተባበር በመምራት በእነዚህ የስራ እንቅስቃሴዎች ምክንያት ምናልባት ካለው መምህር አንዱ ትኩረት የሚሰጠኝ ሆኜ ወጥቼ ሊሆን ይችላል የሚል ግምት አለኝ። እዛ አካባቢ አሁን ለዚህ ለሽግግር መንግስት መሰረታ የአካባቢ ተመራጭ ሆነህ ልትሳተፍልን ምናምን ብሎ ሲጠይቁኝ እኔ በጣም ነው የደነገጥኩት። በዛ ምክንያት ወደ ሶስት ወር የሚሆን አቋም ሳልወስድ እየሸሸሁ አይሆንም እያልኩ እያንገራገርኩ ቆይቼ መጨረሻ ላይ ከቤተሰብም ከጓደኛም ጋር ከመከርን በኋላ ተቀበልኩ ማለት ነው። ስለ አቶ ደመቀ መኮንን በዩኒቨርሲቲ የስነ ጥበብ ታሪክ መምህር የሆኑት ተባባሪ ፕሮፌሰር አበባ እያሌው ይህንን አስተያየታቸውን ሰጥተዋል። አቶ ደመቀ እንግዲህ ምን ያክል ፖለቲካል አክሰፕታንስ አላቸው? በሀገሪቱ አንደኛ ከወጡበት ክልል ሁለተኛ በሀገሪቱ ደረጃስ እንደው አቶ ደመቀ መኮንን የሚባሉ ምክትል ጠቅላይ ሚኒስትር አማራ ክልል በዚህ በዚህ ደረጃ የሰሩ ወዘ ተረፈ ቢባል ምን ያክል ሰው ያውቃቸዋል? በሀሳብ ደረጃስ ምን ሀሳብ አምንጭተዋል? ምን ይዘው መጥተዋል ስንል ከዚህ ስለሚመነጭ የሀገሪቱ መፍትሄ ሊሆኑ አይችሉ። ሁለተኛ ደግሞ ፖለቲካዊ ቀውሱን እዛው በኢህአዴግ ውስጥ ያለው ላይስ ምን ያክል የፖለቲካ አክሮባቱን ይችላሉ። ምክንያቱም አራት ድርጅት የያዘ አራት የተለያዩ ፖለቲካ ድርጅቶችን የያዘ ፓርቲ ወይም ግንባር ግንባር ነው እነሱ ሚሉት መሰለኝ። እዛ ውስጥ ሀገር መምራት ፓርቲዎችን ማስማማት እራሱ ፈተና ነው። ይሄ ትልቅ ፈተና ስለሆነ አንደኛ ፓርቲውን መጀመሪያ ላይ አስተካክለው በፓርቲዎቹ ላይ ተቀባይነት አግኝተው ወደፊት ሊራመዱ ይችላሉ ወይ? የፓርቲውንም ችግር አይፈቱትም። መጀመሪያ ላይ ትልቁ ሾኑ እዛ ላይ የሚፈጠረው። ሁለተኛ ደግሞ የፓርቲው ይቅርና በአገሪቱ ውስጥ ተቀባይነት አላቸው ወይ እውቅናቸው ሴት ነው ስንል ደግሞ ሌላ ችግር ይፈጠራል በቅርቡ ለአንድ ወር ያህል በባህር ዳር ከተማ የተካሄደውን የብአዴን ማዕከላዊ ኮሚቴ ስብሰባ መጠናቀቅ ተከትሎ የወጣው መግለጫ የብአዴን ማዕከላዊ ኮሚቴ አቶ ደመቀ መኮንንን የድርጅቱ ሊቀመንበር አቶ ገዱ አንዳርጋቸው ደግሞ ምክትል ሊቀመንበር ሆነው ባሉበት እንዲቀጥሉ መወሰኑ ይታወቃል ብአዴን አቶ ደመቀ መኮንንን የድርጅቱ ሊቀመንበር አድርጎ ባሉበት እንዲቆዩ ያደረገው በተተኪ ጠቅላይ ሚኒስትርነት እጩ አድርጎ ለማቅረብ ስለመሆኑ የገለጸው ነገር ግን የለም።